በዩናይትድ ስቴትስ ቴኔሲ ክፍለ ግዛት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ኢትዮጵያ ውስጥ እየታዩ ያሉ ለውጦችን እንደሚደግፉ ያሳወቁበትን ስብሰባ ባለፈው እሁድ ማካሄዳቸውን ከአስተባባሪዎቹ አንዱ ገልጸዋል። ሰሎሞን አባተ ነው ያነጋገራቸው። በዩናይትድ ስቴትስ ጥቁሮች የመብቶችና የነጻነት ተጋድሎ ውስጥ ግዙፍ ታሪክ ባላት ቴኔሲ ግዛት ውስጥ የሚኖሩት ትውልደ ኢትዮጵያ ሁሉ ሰሞኑን አዲስ ዐይነት የመነቃቃት ስሜት እንዳላቸው ነው የአስተባባሪያቸው ግብረ ኃይል አባል አቶ ፀሐይ ደመቀ የነገሩኝ። አቶ ፀሐይ ናሽቪል ከተማ ውስጥ በሚገኘው ፊስክ ዩኒቨርሲቲ የኮምፒውተር ሳይንስ መምህር ናቸው። ናሽቪል ላይ ባለፈው እሁድ የተሰባሰበው በከተማይቱና በአካባቢዋ የሚኖር መንፊስ ከምትባለው ሌላ ግዙፍ ከተማ ሳይቀር የተጠራራ ኢትዮጵያዊና ትውልደ ኢትዮጵያ መሆኑን ገልጸውልኛል። ስብሰባው ቀድሞ አይተውት የማያውቁት ትልቅ ስብሰባ እንደነበርም ገልጸውልኛል። አቶ ፀሐይ፣ ውይይታችን በጣም የሚያስደስት ነበረ። ግጥሞችም ነበሩ፣ ንግግር ነበር እና በሚያስደስት በጭብጨባ ቦታ ነው ያለቀው። ስብሰባው በመጨረሻ ላይ የአንድ የአቋም መግለጫ የተዘጋጀ ነበር፣ የተነበበ ያ እንዲተላለፍልን ለጠቅላይ ሚኒስትሩ በሚል በዛ ሁኔታ ነው ያለቀው። ተሰብሳቢዎቹ የቴኔሲ ትውልድ ኢትዮጵያ በውይይታቸው ማብቂያ ላይ ባወጡት የአቋም መግለጫ ሀገሪቱ ባለፉት ሀያ ስምንት ዓመታት ለዘመናት የኖረ ታሪኳ መካዱን ህዝቦቿን በኢትዮጵያዊነታቸውና በአንድነታቸው እንዲያፍሩና እንዲቆዝሙ ለማድረግ ሲባል በዘርና በቋንቋ ላይ የተመሰረተ የክልል ፖለቲካ ተጭኖባቸዋል ብለዋል። ኢትዮጵያዊነት እንዲኮስስ፣ ህዝቡ እርስ በርስ እንዲጨካከንና እንዲጠፋፋ፣ አንገቱን ደፍቶና ተሸማቆ እንዲኖር የሚያደርግ ግፍ ተፈጽሞበታል ይልና መግለጫቸው ብዙ ቁጥር ያለው ወገን መገደሉን፣ መታሰሩን፣ መገረፉን፣ የአካል ጉዳት የደረሰበት መሆኑን፣ መፈናቀሉን ይናገራል። ከዚያም በመነሳት ባለ አራት ነጥብ ጥያቄ አቅርበዋል። የቴኔሲ ኢትዮጵያውያንና ትውልደ ኢትዮጵያ ተሰብሳቢዎች አንድ በዘርና በቋንቋ ላይ የተመሠረተ የክልል ፖለቲካ ፍጻሜ እንዲፋጠን። ሁለት በሁሉም የኢትዮጵያ ግዛቶች የግለሰብ መብት ተከብሮ የመደራጀት፣ በነጻነት ከቦታ ወደ ቦታ ያለገደብ መዘዋወር፣ በነጻነት የመኖርና የመስራት፣ ንብረት የማፍራት መብት እንዲጠበቅ። ሶስት እስካሁን የተደረገውን የፖለቲካና የህሊና እስረኞች መፈታት እየደገፍን አሁንም በስር ላይ ያሉ የፖለቲካ እና የህሊና እስረኞች ያለቅድመ ያለ ቅድመ ሁኔታ እንዲፈቱ፣ አራት ተወዳዳሪ ፓርቲዎች ያለ ቅድመ ሁኔታ በሀገር ውስጥ ተደራጅተው ሙሉ እንቅስቃሴ ማድረግ መብታቸው እንዲረጋገጥ። ኢትዮጵያና ኢትዮጵያዊነት ለዘላለም ሊኖር፣ እግዚአብሔር ኢትዮጵያን ይባርክ። በሰሜን አሜሪካ በቴኒስ ግዛት የሚኖሩ ኢትዮጵያውያን በብዙ የውጭ ሀገሮች የተበተኑ ኢትዮጵያውያን በተለያዩ ምክንያቶች መከፋፈልና በጥርጣሬ የመተያየት ችግር ውስጥ ገብተው መቆየታቸውን አንስቼ በእርሳቸው አካባቢ ግንኙነቶቻቸው ምን እንደሚመስሉ አቶ ፀሐይ ደመቀን ጠይቄያቸው ነበር። በሴንቺ አካባቢ በእውነቱ ጥሩ ነው ማለት ይቻላል፣ ሬሌቲቭሊ ከሌላው አንጻር ሲመለከት ቢሆንም በውስጥ የታመቀ የልዩነት ሁኔታ ተፈጥሮ ነበር በተለይ ቤተ ክርስቲያናትን በሚመለከት ኮሚኒቲ ማህበር በሚመለከት አሁንም ገና ብዙ ስራ መሰራት ያለበት ይመስለኛል። ህዝብን ወደ አንድ ልብ የማቅረብ ሁኔታ ብዙዎቻችን ደግሞ ከሀገርም ከወጣን ብዙ ቆይተናል። በቅርብ የሚመጣው ሁሉ ሆድ ይብሰዋል እና አንዳንድ የሚደረጉ ነገሮችን ይቃወማል። ስብሰባ በምንጠራበት ጊዜ የሚገርም ነው። ሰዎች አይመቱ። አሁን የተደረገው ስብሰባ ላይ በጣም በሚገርም ሁኔታ ተስፋ ጭላንጭል ያየ ይመስላል ህዝቡ በብዛት ነው ያየ ነው። መነቃቃት ይታያል። የመግባባት ስሜት አለ። የሚገርመው ቤተ ክርስቲያኑ እንኳን በሲኖድ የተከፋፈለው እዚህ ስብሰባ ላይ አንድ ላይ ነው የተቀመጡት። ይህም ራሱ ጥሩ ክስተት ነው። በእውነቱ የመቀራረብ ስሜት አለ። የኤርትራውያን ወንድሞቻችን አብረው ነበሩ። ስብሰባ ላይ የኤርትራ ሰንደቅ ዓላማ ከጎኑ ከኢትዮጵያ ሰንደቅ ዓላማ ጎን ነበር እና ከዛም ደግሞ የተወከለች አንድ ሴት ወጥታ በምትናገርበት ጊዜ በጣም የሚያሳዝን እና የሚያስጨበጭብ ነበር። እንግዲህ ወደ አዲስ አበባ መሄድን የሚችላለው ስራ ስትል በጭም ኢሞሽናል ነበረ እና ብዙ የመቀራረብ ሁኔታ ይታያል። ጠቅላይ ሚኒስትር አብይ አህመድ በመጪው ወር ወደ አሜሪካ ለጉብኝት ሲጓዙም ማርቲን ሉተር ኪንግን የመሰለ የመብቶች ተሟጋች ቆሞ የታገለባትን በኋላም ተመቶ የወደቀባትን ሜንፊስን እንዲያዩ ብዙ ኢትዮጵያዊ ወደሚኖርባት ናሽቪልም ጎራ ብለው እንዲያነጋግሯቸው እንደሚፈልጉ ተናግረዋል። ጠቅላይ ሚኒስትሩ ሲገቡም አይሮፕላን ጣቢያ ድረስ ሄደው የመቀበል ሐሳብ ያላቸው ብዙዎች መሆናቸውንም አቶ ፀሐይ ደመቀ yar tsawan